ጉዳያቸው በችሎት እየታየ ያለ የኦሮሚያ ኒውስ ኔትወርክ ጋዜጠኞች በዳኞች ነፃነት ላይ ጥያቄ አንስተው እንዲቀየሩላቸው ያቀረቡትን አቤቱታ የኦሮሚያ ጠቅላይ ፍርድ ቤት ሳይቀበለው ቀርቷል። በዛሬው የችሎቱ ውሎ ላይ የተከሳሾችን ጠበቃ ያነጋገረው ገልሞ ዳዊት ተከታዩን ዘግበዋል። ለዛሬ ተቀጥሮ በነበረው በነቃሲም አብዱላይ ስም በተከፈተ ዶሴ የተከሰው ጉዳያቸው እየታየ ባሉት ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች አስራ አምስት ሰዎች ጉዳይ ላይ የኦሮሚያ ጠቅላይ ፍርድ ቤት ዛሬ ውሳኔ ሰጥተዋል። ተከሳሾቹ ባለፈው ቀጠሯቸው በዳኞች ላይ ያቀረቡትን አቤቱታ ችሎቱ መርምሮ ውድቅ ማድረጉን የተከሳሾቹ ጠበቃ አቶ ቶለማርያም ገመዳ ለቪኦኤ ተናግረዋል። በባለፈው ቀጠሮ ችሎት ላይ ተሰይሞ የነበሩት ዳኞች ጉዳያችንን በአግባቡ በሕግ መሰረት ከአድሎ ነጻ ሆነው እያዩልን አይደለም፣ አድሎ አዊነት ይታይባቸዋል። በምን ዳኞች ከችሎት እንዲነሱላቸው አቤቱታ አቅርበው ነበረ። በዛው መሰረት ተከሳሾች ባቀረቡት አቤቱታ ላይ ብይን ለመስጠት ለባር ተቀጥሮ ነበረ። በዛው መሰረት ብይኑም ተሰጠዋል። የተሰጠውን ብይን ተከሳሾች ያቀረቡት አቤቱታ ሕግና የማስረጃ ድጋፍ ስለሌለው ዳኞቹ ሊነሱ አይገባም፣ በጉዳዩም ሊቀጥሉ ይገባል በሚል ያቀረቡት አቤቱታ ውድቅ ተደርጓል። ዳኞቹ ችሎት ላይ ጉዳያቸውን ባልተገባ ሁኔታ ይዘዋል በሚል ተከሳሾቹ አቤት ቢሉም ፍርድ ቤቱ ግን ዳኞቹ መጪ ችሎቶች ላይ መሰየም እንዲቀጥሉ መወሰኑን አቶ ቶለማርያም ገልጸዋል። በዛሬው የጠቅላይ ፍርድ ቤቱ ችሎት ላይ የተሰማው ሌላ ጉዳይ ባለፉት ቀጠሮዎች እንዲሻሻል ሲጠየቅ የነበረ ክስ ይዘት መሆኑን አቶ ቶለማርያም አስታውሰው አቃቤ ሕግ በታዘዘው መሰረት የተሻሻለ ክስ ማስገባቱን ገልጸዋል። የወንጀል ክሱ መሻሻል አለመሻሻሉን ከተከሳሾች መልስ ለመስማት ችሎቱ ለሰኔ 30 2014 ዓ ም ተለዋጭ ቅጥሮ መስጠቱን አመልክተዋል። በአስቸኳይ ጊዜ አዋጅ ወቅት በኦሮሚያ ክልል የሽግግር መንግስት ምስረታ ሀሳብ ውስጥ ተሳትፈዋል በሚል ህዳር 8 2014 ዓ ም የተያዙት ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላ ብቅላ አመኑና ሌሎች 15 ሰዎች ላለፉት ሰባት ወራት በኦሮሚያ ፖሊስ ቁጥጥር ስር ናቸው። 15ቱ ሰዎች የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራልስ ኮንግረስ ፓርቲ አባላትና ከተለያዩ ማህበረሰቦች መቋቋሙ የተነገረውን ኮሚቴ በግላቸው የተቀላቀሉ ሰዎች መሆናቸውንም ጠበቃቸው ገልጸዋል። ለአሜሪካ ድምጽ ገልቦ ዳዊት ከአዲስ አበባ።